የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻቸው የጋቢና ቪኦኤ አድማጮች የዛሬ ሰኞ ታኅሳስ 6 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የበጎ ፈቃድ አገልግሎት የሚሰጡ የዲያስፖራ አባላትን ይዘንላችኋል። መሰረታዊ የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ እንደ ኢትዮጵያዊነቴ ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይሄንን በዚህ በፈንዱ ስር ለሚደረጉ ስራዎች አስተዋጽኦ ለማድረግ የሰማችኋቸው በኢትዮጵያ ዲያስፖራ ትረስት ፈንድ ላይ በተለያየ መልኩ በበጎ ፈቃደኝነት የሚያገለግሉ ተሳታፊ ናቸው። በሌላ በኩል የቀና አሳቢዎች ማህበር መስራችንም በእንግድነት ይዘናል። ኢትዮጵያውያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው፣ ነገር ግን አካባቢያቸው ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጥራዊ እንዲሆኑ ያደርጋቸዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ዜናዎቹን ልናሰማችሁ ተመልሰን መጥተናል። በባህር ዳር ከተማ ዳግማዊ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶ ከነበረበት መኖሪያ ቤት ውስጥ አራት መቶ አርባ ዘጠኝ ሽጉድ በቁጥጥር ስር መዋሉን በአማራ ክልል ፖሊስ የኮሚኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምጽ ተናግረዋል። ያው ጠቆመው ከህብረተሰቡን የመጣ ህብረተሰቡ ጠቆመውን ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊትም በሙሉ እስከ ሰውየው ድረስ በቁጥጥር ስር ለማዋል ጥበቃ ሲደረግበት አደረ። ከነጋም በኋላ ሰውየው መምጣት አልቻለም። የአካባቢው ማህበረሰብና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ አራት መቶ አርባ ዘጠኝ ሽጉጦች ተይዘዋል። ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው። የቤቱ ባለቤት እሱ በቁጥጥር ስር ውሏል። እንግዲህ አከራይቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር የዋለ አይደለም። ምርመራው እየቀጠለ ያለበት ሁኔታ ነው ያለ። ከዛ በተጨማሪነት ሌሎች ቸክ ተገኘሉ። የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገኝቷል። ስለዚህ እንግዲህ ሰውየው የሚለው ቤቱን አከራይቸዋለሁ። የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም አልያዝኩም። እንዲህ ነው የሚለው። ምርመራው እየቀጠለ ያለበት ሁኔታ ነው ያለው። ኮማንደር መሰረት ደባልቅ አያይዘው ሕብረተሰቡ ቤቱን በሚከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒያ አድርገው የመያዝ ልምድ ማዳበር እንዳለባቸው አሳስበዋል። ዘገባውን ያደረሰችን አስቴር ምስጋናው ከባህር ዳር ነው። ዛሬ በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎችን በአዲስ አበባ አገናኝቶ ያወያየው መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ የመፍትሄ አቅጣጫ ለማስቀመጥ የታቀደበት መሆኑ ተገልጿል። መድረኩ በዛሬና በነገው ውሎ ከችግር ይልቅ መፍትሄ ላይ አትኩሮ ለህዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳ ወታደር ጥሩና ዜና ጥሪ አቅርበዋል። በዩኒቨርስቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙኃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነም ታውቋል። በውይይቱ ላይ የመፍትሄ ሀሳቦች እንደሚቀርቡ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሀሳቦችም እንደሚንሸራሸሩበት በህዝቦች መካከል የእርስ በርስ ግንኙነትና ትስስርን ይበልጥ ለማጎልበትና ለማጠናከርም ይረዳል ተብሏል። የፖለቲካ ፓርቲዎችን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና በመግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ነው። ወደ ዓለም አቀፍ ዜናዎች እናልፋለን። ሰሜን ኮሪያ የትንኮሳ አድራጎቷን አቁማ ወደ ድርድር እንድትመለስ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት የመጨረሻ ተማጽኖ አቀረቡ። ፒዮንግ ያንግ ለድርድሩ ያስቀመጠችው የጊዜ ገደብ እየተቃረበ ነው። የዩናይትድ ስቴትስ የሰሜን ኮሪያ ልዩ ተወካይ ስቲቭ ቢገን በቀጥታ ለሰሜን ኮሪያ አቻዎቻቸው አቻዎቻችን ልንናገር ስራችንን የምናከናውንበት ወቅቱ አሁን ነው ብለዋል። ቢገን ደቡብ ኮሪያ ዋና ከተማ ሶል ውስጥ ይህን የተናገሩት ፒዮንግ ያንግ ሁለት የረጅም ርቀት ወንጫፊ ናቸው የተባሉ ሚሳይል ሙከራዎችን ማድረጓን ተከትሎ ነው። ፒዮንግያንግ ዩናይትድ ስቴትስ እስከ አመቱ መጨረሻ ተጨማሪ ስምምነቶችን ካላደረገች በምጸት የገና ስጦታ ስትል የጠራችው እርምጃ እንደሚከተል መናገሯ ይታወሳል። አፍጋኒስታን የሚገኘውን ሰራዊት ቁጥር እንድንቀንስ የተሰጠን ትዕዛዝ የለም ሲል የዩናይትድ ስቴትስ የጦር ኃይል ዛሬ ለቪኦኤ ገለጸ። ከአፍጋኒስታን አጋሮቻችን ጋር ሆነን ሀገሪቱን ለማረጋጋት በቁርጠኝነት መስራታችንን እንቀጥላለን ሲልም አክሏል። ይሁን እንጂ የአፍጋኒስታን ባለስልጣን ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮችን ለማስወጣት ማቀዷን አረጋግጧል። እርምጃው በሁለቱ አጋር ሀገሮች የጋራ ስምምነት የመነጨ እንደሆነም አጥብቀው ተናግረዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። ኢትዮጵያ የመጀመሪያውን ሳተላይት በመጪው ታህሳስ አስር ሁለት ሺ አስራ ሁለት ዓመተ ምህረት ለማመንጠቅ ዝግጅት አጠናቃለች ተባለ። በዚህም ኢትዮጵያ አስፈላጊ መረጃዎችን ለማግኘት እንደሚያስችላት የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ፀሐይ ዳምጠው ተጨማሪ አላት። ዛሬ የኢኖቬሽንና ቴክኖሎጂ ሚኒስቴር ለብዙሃን መገናኛ በሰጠው መግለጫ ታህሳስ 7 2012 ለማመንጠቅ ታስቦ የነበረው የመጀመሪያ የኢትዮጵያ ሳተላይት የአየር ሁኔታ አመቺ ስላልነበረ መዘግየቱን ገልጿል። ኢቲአርኤስኤስ የተሰኘው የኢትዮጵያ የመጀመሪያው ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከምትገኘው ዩዋን ከተማ ወደ ህዋ ትሄዳለች ብሏል ሚኒስትሩ ዶክተር ጌታሁን መኩሪያ። ሎንግ ማርች ፎር ቢ የሚባል ሮኬት ተጭና እንደሆነ ቴክኒካል ዴታዎች ያሳያል። ሌላው በደረሰ ኢንፎርሜሽን መሰረት በፈረንጆቹ በዚህ ዓመት በ2019 ይሄ ወደ ስፔስ የሚደረገው ጉዞ በ2019 በዓለም አቀፍ ደረጃ በቻይና 99 ላንቺን ቴንት ነው። ኢቲአርኤስኤስ ሳተላይት ለኢትዮጵያ ዘርፈ ብዙ ጥቅም እንዳላት የጠቀሱት ዶክተር ጌታሁን ከዚህም ጋር ተያይዞ አስር የሀገር ውስጥ ባለሙያዎች ስልጠና መውሰዳቸውን ተናግረዋል። ለመሬት ምርከታ የምንጠቀምበት ነው። ኦንቦርድ ሳተላይቱ ፎርባንድ የሆነ ከፊት ስፔክታል ካሜራ አለው። የካሜራ ሀይ ሪዞሉሽን ነው። እስከ 13 ሜትር ሪዞሉሽን ያለው ነው። ስለዚህ መሬትን ለማየት ሰማይ ውስጥ ለሚቀመጥ ስፔስ ውስጥ ለሚቀመጥ ካሜራ እንደማለት ነው። ከግብርና አኳያ፣ ለምሳሌ የኢትዮጵያ የገኝ ሽፋናችን ዛት ምስንት ከሰብ የተሸፈነው ስንት ከዛ አመት ወደ አመት ደግሞ በየወሩ በየወሩም በየአመቱም ቤታ ስለሚሰጥ ያለውን ዶዝ ያለውን እየጨመረ ወይስ እየቀነሰ ስለመሄዱ የምናሩበት ነው። ሳተላይቱን በማልማት ኢትዮጵያ ያላት የተፈጥሮ ሀብትን ጨምሮ አስፈላጊ መረጃ ለማግኘት የላቂ አስተዋጽኦ እንዳለው የተናገሩት ሚኒስትሩ ከፊታችን አርብ ታህሳስ አስር ሁለት ሺ አስራ ሁለት ማለዳ አስራ ሁለት ሰአት ከሀያ አንድ ደቂቃ ላይ ኢትዮጵያ የመጀመሪያ የሆነች ሳተላይት እንደምታመንጥቅ ይጠበቃል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን፣ ለዘገባው እናመሰግናለን። አንድ ዶላር ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተከትሎ የተሰባሰቡ ትውልደ ኢትዮጵያውያን የበጎው ፈቃድ ተሳታፊ አባላት አገራቸውን ማገልገል የሚለው ቀና ሀሳብ ለእርዳታ እጃቸው እንዲዘረጉ እንዳደረጋቸው ተናግረዋል። ጽዮን ግርማ ከተሳታፊዎቹ ሁለቱን አነጋግራለች። ሙሉእመቤት ቸኩር እባላለሁ። ምንድን ነው እዚህ ያመጣውት? በምን ምክንያት በጎ ፈቃደኛ ሆነው ሊመጡ ቻሉ? እኔ ስራዬ በልማትና በሁማኒታሪያን ስራ ላይ ነው አሁን ያለሁትና ይሄኛው የኢትዮጵያ ዲያስፖራ ትራስት ፋንድ ሲቋቋም ባለኝ የስራ ልምድና በሙያዬ በፈቃድ ለማገልገል ለመሳተፍ ረብቻለሁ በበጎ ፈቃድ ነው የመጣሁት፣ እዚህ ለማገልገል ብለዋል። ምን አነሳሳዎት በጎ ፈቃደኛ ሆነው ለመሳተፍ ይህንን ገንዘብ ለማሰባሰብ? እንግዲህ የኢዲቴፍ ዋና አላማ በኢትዮጵያውያንን ለመርዳትና ያላቸውን ቤዚክ የሆኑ መሰረታዊ የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ እንደ ኢትዮጵያዊነት ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይሄንን በዚህ በፈንዱ ስር ለሚደረጉ ስራዎች አስተዋጽኦ ለማድረግ ነው። በዚያ በመመሳሳት ሩ አሁን በጎ ፈቃደኛ ሆነው እዚህ ከተቀላቀሉ በኋላ ምን አደረጉ? እርስቲ በግሎ እንግዲህ በአጠቃላይ ገንዘብ እንደተሰበሰበ ሰምተናል። እርስዎ ግን በግሎ ይህንን አደረኩ የሚሉት ምንድን ነው? እንግዲህ እኔ በግሌ እንደ ግለሰብ ለጋሽም ነኝ። በሙያዬ ደግሞ ፕሮፖዛሎች እንደተነገረው ይሄ ፈንድ ለማለት ስራዎች እንዲሰሩ ከተለያዩ ፕሮፖዛል እንዲቀርቡ በደረገው ጥሪ መሰረት ከ ሶስት መቶ በላይ ፕሮፖዛሎች ሰሜት ተደርገው እኔ የማገለግለው አሁን ፕሮፖዛል ሪቪው ቲም ውስጥ ነው። እና ያንን የቀረቡትን መገምገም እና ለገንዘብ መሰጠት ያለባቸውን መምረጥ፣ ፕሮፖዛሎችን መምረጥ ላይ ነው እንግዲህ ስሰራ የነበረው ላለፉት ሁለት ወራት። እንግዲህ እነዚህ ፕሮፖዛል የምትሏቸው ስራዎቹን ለመስራት የእቅድ የሚቀርብባቸው ናቸው። በምንድን ነው ቅዶቹን በወረቀት ላይ ተዋቸዋላችሁ፣ እርግጠኛ የምትሆኑባቸው በምንድን ነው መስራታቸውን? ለምሳሌ አንዳንዶች በወረቀት ላይ ያቀርቡትና ወደ ተግባር ሲተረጉሙት ላይሳኩ የሚችሉባቸው ሁኔታዎች ይኖራሉ። እናንተ ወረቀቶቹን ከመገምገም ባለፈ ለእርግጠኝነት የሚያበቋችሁ ሌሎች መስፈርቶች አሉ? ፕሮፖዛሉ መጀመሪያ ለእንዲጻፍ እና እንዲያቀርቡ በሚጠየቁበት ጊዜ የተለያዩ ማሟላት ያለባቸው መስፈርቶች ተቀርበዋል። በዚያ በፕሮፖዛሉ ላይ የድርጅቱ ያለፈ ልምድ ምንድን ነው? ምን ሰርተዋል? ያላቸው የሰው ኃይል አቅም ምን ይመስላል ከአሁን በፊት ያስመዘገቡት ውጤትስ ምን ይመስላል? የሚለውን ነገር በደንብ በዛ በፕሮፖዛሉ ላይ እንዲያሰፍሩ ይጠየቃሉ። ያንን እንገመገማለን። ነገር ግን ከገመገምን በኋላ የመረጥናቸውን ድርጅቶች ደግሞ በኢትዮጵያ የሚገኘው የኢዲቲፍ የሴክሬታሪያት ቢሮ ድርጅቶችን በአካል ያላቸው የድርጅት ብቃት እና ብቃታቸውን የስራ ልምዳቸውን በአካል ድርጅቱ ጋር በመሄድ ይገመግማል። ያንን አይነት ደግሞ ሁለተኛ ግምገማ ተደርጎ ነው የገንዘብ ስጣት ውሳኔ የሚደረገው፣ በሴክሬታሪያቱ እና በቦርዱ የሚደረገው። በጣም እናመሰግናለን። ጊዜ ልስጥልን። ሌላ በጎ ፈቃደኛ ደግሞ አንተ ልበልን እስቲ፣ እራስህን አስተዋውቀን። ሰላም አናኒኤል ማባላለወኝ ዲያስፖራ ትረስ ፈንድ አንድ ቮለንቲር ነኝ። በጎ ፈቃደኛ ነው። ከኢዲቲኤፍ ጋር ስራ የጀመርኩት የዛሬ አንድ አመት አካባቢ ነው። እስቲ መጀመሪያ አንተ በምን ስራ ላይ ነው የምትገኘው? እሱን ነገረን። በግል ህይወቴ ነው። በግል ህይወቴ ፕሮዳክት ማኔጀር ሆኜ አንድ የቴሌኮሚኒኬሽንስ ኢንጂነሪንግ ካምፓኒ ስለሚሰራው። ከዚህ በፊት በእንደዚህ አይነት የበጎ ፈቃድ ስራ ላይ ተሳትፈ ታውቃለህ? አዎ፣ ሁልጊዜ በአለኝ ዋሽንተንግ ዲሲ ሜትሮ ኤሪያ ውስጥ ያለ የሜንቶሪንግ ኦርጋናይዜሽን ውስጥ እንደ ሜንቶርና እንደ ኦርጋናይዚንግ ኮሚቴ ሚ ሰርቻለሁ። ስለዚህ በዛ የነበረውን የበጎ ፈቃድ ልምድህን ይዘህ እዚህ መታሃል ያተፉበት ነው ወይስ ለምንድን ነው የመረጥከው? በምን ምክንያት ነው የመረጥከው የእሳቸው ሀሳብ ስለሆነ ነው። በእውነቱ ይሄ ሀሳቡ ሲጀመር የሰው መርዳት አላማ ስለነበረው እሱ ብቻ ለእኔ በቂ ነበረ። ከዛም በመቀጠል ደግሞ አንዳንድ ገብቼ ልረዳባቸው የምችላቸው ኤሪያዎች እንደነበሩ ማየ ገብቼ ምን አይነት ነገሮች ኦርጋናይዝ ማድረግ ልረዳ ችላለው። ጊዜ ነበረኝ እና የኔም ችሎታ ከነበረው የሚያስፈልጉ ነገሮች ጋር አብሮ ይሄዳለኝ ምለት ስለነበረኝ ገብቼ በመጀመሪያ ዶነር ሰፖርት የሚባል የሁለት ውስጥ ስራ ጀመርኩኝ። በጣም እናመሰግናለን። እግዜር ስጥልን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን እናልፋለን። ፖዚቲቭ ቲንከርስ አሶሴሽን ወይም የቀና አሳቢዎች ማህበር አራተኛ አመቱን ለማክበር እየተዘጋጀ ነው። ሄደን የዚህ ማህበር አባል መሆን እንችላለን ያስመኛል አሉ ወጣቶች። እንግዲህ በየሁለት ሳምንቱ እየተገናኙ በነጻነት ሀሳባቸውን እንዲካፈሉ ያስተሳሰብ ለውጥ እንዲያመጡና እንዲደጋገፉ የሚያደርግ ማህበር ነው። ሄደን ገረመው ከማህበሩ መስራች ራንጅራ ሲንግ እና ከተሳታፊዎቹ አንዱ የሆነውን ዳግማ የበድሉን አነጋግራ ተከታዩን ዘገባ አሰናድታለች። ወጣትነት ምኞት ፍላጎትና ፍጥነት በስራ አጥነት በኑሮ ውድነት እንዲሁም በፖለቲካ አለመረጋጋት ሲታሰሩ ወጣቶችን ወደማይፈለጉ መጥፎ የሐዘን፣ የድብታ ዓለም፣ የቁጣ ስሜቶች ያመሯቸዋል። እነዚህን ስሜቶች በቁጥጥር ስር ለመዋል እና ስኬታማ ለመሆን መልካም ሀሳቢ ወይም ፖዚቲቭ ቲንከር መሆን መፍትሄ እንደሆነ ብዙዎች ይስማማሉ። በዚህ ጉዳይ ላይ አትኩሮ የሚሰራው የቀና ሀሳቢዎች ወይም የፖዚቲቭ ቲንከርስ ማህበር ከተመሰረተ አራት አመታት ሊሞሉት የሳምንታት እድሜ ይቀረዋል። ይህ በየሁለት ሳምንቱ እሁድ ለሁለት ሰዓታት ያክል ወጣቶችን የሚያወያይ ቡድን የተመሰረተው ከአርባ አመት በላይ ኢትዮጵያ ውስጥ በመምህርነት ባገለገለው በህንዳዊ ራዥ ራዥንድራ ሲንግ ነው። ራዥንድራ ማህበሩን ለመመስረት እንዴት እንደተነሳሳ እንዲያስረዳል። ኢትዮጵያውያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው፣ ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጢራዊ እንዲሆኑ ያደርጋቸዋል። ይህንን ስራ ሳልጀምረው ራሱ አስበው ነበረ። የእኔ ተማሪዎች የሚሰሩትን ነገር ሲደብቁ ታያችኋለሁ። አይረዳዱም። ሳስበው ታዲያ ይሄ የእነሱ ጥፋት ሳይሆን የማኅበረሰቡ ሆኖ አገኘሁት። አካባቢያቸው በጎውን ነገር እንዲያስቡ አያበረታታቸውም። ስለዚህ ድብቅ ይሆናሉ። ደግሞ መጥፎ ሀሳቦችን እየያዙ ይሄዳሉ። በዚህም ይራራቃሉ። ግን መለወጥ ለሚፈልጉ ደግሞ በእኛ መርሃ ግብር ሊጠቀሙ ይችላሉ። ስለዚህም ሰዎችን እየጋበዝን ወጣቶቹ ሲመጡ እናወራበታለን። ራሳቸውን እንዲያዩ፣ አመለካከታቸውን እንዲቀይሩ እንጥራለን። ከዚህ ያየነው ነገር ቢኖር ስለ ሕይወት ቀና ነገር ሲያስቡና ሲሰሩ እየተሻለ እንደሚገጥማቸው ነው። ራዥንድራ አብዛኛውን ጊዜ ሰዎች ራሳቸውን ለመመርመር ቸልተኞች ናቸው ይላል። ሰዎችን ስታነጋግሪያቸው እኔ እኮ ቀና ሀሳቢ ነኝ ይሉሻል። ማናቸውም አሉታዊ አስተሳሰባቸው አይታያቸውም። ለሕይወት ጨለምተኛ አመለካከት እንዳላቸው አይረዱም። ውስጣቸውን ለማየት ችልተኞች ናቸው፣ አካባቢያቸውም አያበረታታቸውም። ቀና አሳቢ ለመሆንና ስኬታማ ለመሆን ተስፋ ለመቁረጥ ነው ዋን ነው አንድ ጽሑፍ አዘጋጅቼ ነበረ። ያንን መነሻ አድርጌ ነው እንግዲህ ስልጠናዎችን ያዘጋጀውት። ሌላው ነገር ደግሞ ሐሳብን ማካፈል ያስፈልጋል እና ሁሌም ነገሮችን በግልጽ መነጋገር ያስፈልጋል። አንዳንዴ ሰዎች ደካማ ጎናቸውን በግልጽ መውራት ይቸግራቸዋል። እኔ ስለ ተሞክራቸውና ስላለፉበት መንገድ እንዲነግሩኝ በማድረግ እጀምራለሁ። ከዛ ደግሞ ራሳቸውን መግለጽ ይጀምራሉ። ምን ቢያደርጉ የተሻለ እንደሚሆን እናወራለን። ምክር መስጠት ሳይሆን መንገዱን መምራት ማነጽ አስፈላጊ ነው። የዚህ ፕሮግራም የቦርድ አባልና ተሳታፊ ዳግማዊ በድሉም ለመጀመሪያ ጊዜ ወደ ክለቡ ሲመጣ ጥርጣሬ እንደነበረው፣ በጊዜ ሂደት ግን ህይወቱን የሚቀይር ነገር እንዳገኘ ይናገራል። ተቀላቀለው የዛሬ ሶስት ዓመት አካባቢ ነው እና አዲስ አበባ ብዙ ክለቦች አሉ፣ ክህሎትንና ዕውቀት መዳበሪያ ክለቦች ግን የአስተሳሰብና አመለካከት ላይ የሚሰሩ ክለቦች አልነበሩም እና እንደ ድንገት ነው ራጅን የክለቡ ስብሰባ ላይ አግኝቼው፣ ሆቲ ፊንከርስ እኮ የሚባል ክለብ አለ፣ ለምን አትመጣም ብሎኝ ሄጄ ነው ለመጀመሪያ ጊዜ የተሳተፍኩት ማለት ነው። እና ሲሳተፈው መጀመሪያ የለመድኩት ያው ክህሎትና እውቀት ላይ ያሉ ክለቦችን ስለሆነ የለመድኩት አስተሳሰብ ላይ ሰራ ክለብ እንዴት እንደሚሰራ ማየት ፈልጌ ነበር። የሆነ ያህል ስኬፕቲካል ነበር ኩኝ ሲሄድም የሄድኩበት ጊዜ በግል ህይወቴ መስቀለኛ መንገድ ላይ ሆኜ ነበር የሄድኩት ምክንያቱም በስራማ አጋጣሚ አብራቸው ሞላቸው ሰዎች ጥሩ ያልሆነ ሉንም አንበት ያላቸው ሰዎች ጋር ነበርና ጭንቀት ልባቴ ያለብኝ ጊዜ ነበር፣ መጀመሪያ ለክለቡ የሄድኩት። ከዛ በኋላ ብዙ ነገር አለም ላይ ያለኝን አመለካከት በጣም ለውጦት አሁን ሊያውም ከተሳታፊ ማለፍ ብዙ ዝግጅቶችንም ሀላፊነት ስጅ በመስራት ላይ ነው የሚገኘው። ዳግማዊ ይሄ ማህበር ወጣቶችን ከማስተዋወቅና ሀሳብን ከማጋራት በዘለለም በስሜት እንዲደጋገፉ እድሉን ፈጥሯል ይላል። አሁን ለየት የሚያደርገው እና ትንሽ ለመጀመሪያም አንድ ሰው ወደ ክለቡ ሲመጣ እንደ ሪጂስት የሚያደርገው አመለካከት ላይ የሚሰራ ነው። ስለዚህ ይሄ የማይጨበጥ የምንለው የሰውነት አካላችን ነው። ለምሳሌ በሰው ፊቶች ቆሞ የማውራት ክህሎት ከሆነ መጀመሪያ ትርበተብች ይሆናል። ከዛ በሁለተኛው ፕሮግራም ላይ ለተሻል የተሻል ስራችን ለውጥሽን ታየዋለች። እንደዚህ አይነት ግን አስተሳሰብና አመለካከት ላይ ያሉ ለውጦች ቀጥታ አደለ የሚለኩት እና ፕሮግራሞች ናቸው። ሰዎች ራሳቸውን ያስተዋውቃሉ ኔትወርኪንግ የምንለው ሴሽን ማለት ነው። የመጡበትን ቦታ ከዛ መልሷቸው መልሶች አሉ ያሳለፉት ሳምንት ላይ የተሰማቸው ስሜቶች ላይ ተየቁ ጥቆስ ጥያቄዎች ነው። ምን አርጊ ነበር ይህ በማድረግ የምን አይነት ስሜት ተሰማኝ፣ በአጥኖት እንዲያስቡ ማለት ነው። ምንድነው ጊዜው ይሄ ፎክ በጣም የበዛበት እና ኢቨን ከቤተሰብም ጨምሮ ደጋፊ ማግኘት የሚከብድበት ጊዜ ላይ ነው ያለ ነው። እና ደጋፊ ማግኘት የምችበት ክሩፕ አግኝቻለሁ ብዬ ፐርሰናሊ አምናለሁ። የዚህ ፕሮግራም መስራች ራዘንድራ ሲንግ ወጣቶች እርስ በራሳቸው የሚገናኙባቸው እንደነዚህ አይነት መድረኮች ሊፈጠሩላቸው ይገባል ሲል ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን እናመሰግናለን። እንዲሁም ራጅንድራ ሲንግን እናመሰግናለን ምናልባት ኢትዮጵያ ሄደን እንግዲህ አባል እንሆናለን። ቀጣዩ መሰናዶ ጋቢና ስፖርት ነው። ግርማቸው ከበደና ሀብታሙ ስዩም የሳምንቱን አበይት ስፖርታዊ ክንውኖች ቃኝተዋል። ኢትዮጵያዊቷ የእግር ኳስ ተጫዋች ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀናሰንብታለች። የሎዛን ድል ሳምንታት እንቃኛለን። የመካከለኛውና ምሥራቅ አፍሪካ የእግር ኳስ ውድድር ሳይካፋ ዘንድሮ የተሳታፊ ቡድኖቹ ቁጥር አሽቆልቁሏል። ለምን? የአርሰናሉ አጥቂ መሱት ኦዚል ከሰሞኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርጓል። እነዚህን ጉዳዮች በዛሬው የጋቢና ስፖርት መሰናዶ እንቃኛለን። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብረውኝ ያመሻል። ግርማቸው፣ እንዴት አመሸ? እንዴት አመሸ ሀብታሙ? ኢትዮጵያዊቷ ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀና ሰንብታለች። ከፍተኛ ቁጥር ያለው ጎል ከማስቆጠር አልፋ የምትጫወትበትን ቢርኪርካራ ቡድንም ለዋንጫ አብቅታለች። ግርማቸው፣ የሎዛን የድል ሳምንታት እስቲ በትንሹ እንቃኝ። ሎዛ በኢትዮጵያ የሴቶች እግር ኳስ ውስጥ ምሳሌ የነበሩ ብዙ እግር ኳስ ተጫዋቾች እንዳሉት ሁሉ ለአሁኑ ትውልድ ግን በትክክልም ምልክት የሆነች እግር ኳስ ተጫዋች እየሆነች ነው። ምክንያቱም በግሪክ ካራ ቡድን ከፈረመች በኋላ በመስከረም ወር አጋማሽ እንግዲህ ከአስር ያነሱ ጨዋታዎች አድርጋ ሀያ ጎሎችን ያስቆጠረችው፣ በአንድ ጨዋታ ባለፈው ሳምንት ሰባት ጎሎችን አስቆጥራለች። እንዲሁም ደግሞ በአሸናፊዎች አሸናፊ ዋንጫ ላይ ለቡድኗ ሶስት ጎሎችን በማስቆጠር ቡድኗ ዋንጫ አድርጋለች። እነዚህ ሁሉ ስኬቶች ግን በጥረት የተገኙ በታታሪነት የመጡ ስኬቶች ናቸው ለሎዛ ምክንያቱም ሰት ሰባት አመቷ ጀምሮ በኢትዮጵያ ፕሪሚየር ሊግ የሴቶቹ ፕሪሚየር ሊግ ተጫውታለች። ለአራት ዓመታት በተከታታይ የከፍተኛ ጎል አስቆጣሪ ነበረች ወደ ማልታ ካመራች በኋላ ግን በመስከረም ወር አጋማሽ እዚህ የነበራትን ስኬት እዚህ የነበራትን ድል መድገም ችላለች ማለት ነው ያው ከደደቢት ጋር በሊጉ ሶስት ዋንጫዎችን አንስታለች ከአዳማ ከተማ ጋር አንድ ዋንጫ አንስታለች የሊጉ ዋንጫዎችን ለብሔራዊ ቡድኑ ብዙ ጎሎችን በማስቆጠር ቀዳሚ ናት ስለዚህ እነዚህ ሁሉ ነገሮች ተደምረው ነው የዛሬዋን ሎዛ የሰሩ አመሰግናለሁ ግርማቸው ሎዛ በራ እንግዲህ በቀጣይ የጨዋታ ዘመኗ ሁሉ ድል እንዲቀናት እንመኛለን እንደዚህ እንደዚህ ካለው አስደሳች ዜና ወደ ሌላኛው ስንሻገር ግን የመካከለኛውና የምስራቅ አፍሪካ የእግር ኳስ ውድድር ሲነሳ ኢትዮጵያን ብዙ ትውስታ አለን። የተሳታፊ ቡድኖች ቁጥርም እንደሚቀንስ እየተነገረ ነው። ይሄ የሆነበት ምክንያት ምንድን ነው ግርማቸው? አዎ ውድድሩ በዩጋንዳ ተጀምሮ የግማሽ ፍፃሜ ጨዋታዎች ነገ ይደረጋሉ። ሀብታም በዋናነት የበጀት ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽን የስፖርት ኮሚሽንን ጠይቆ ነበረ፣ የበጀት ድጋፍ ለማግኘት ነገር ግን በጀት አላገኘም። ስለዚህ ገንዘብ እጥረት ጉዳይ ገጥሞታል። ሌላን እግር ኳስ ፌዴሬሽን በዚህ የተነሳ እንደማይሳተፍ ተናግሯል። በውድድሩ አልተሳተፈ። ሌላኛው ደግሞ ሩዋንዳ ነው። ሩዋንዳም የበጀት እጥረትን እንደምክንያት በማንሳት አልተሳተፈችም። ከዛ ውጭ ያለችው ሳውስ የደቡብ ሱዳን ነች። ደቡብ ሱዳንም ችግሮቹን እናውቃለን። በርካታ ችግሮች ስላሉባት ማለት ነው ግን ደግሞ ከበጀትም ያለፉ ጉዳዮች አሉበት ለምሳሌ ኢትዮጵያ ብሔራዊ ቡድን ዲሳቡ የሚመርጣቸው ተጫዋቾች በእግር ኳስ ሼዶቲን የሚባለው የብሔራዊ ቡድን ሁለተኛ ቡድን ነበረ የሚመረጡት የነበረ ይሄ ደግሞ የሚሰጠውን ትኩረት የሚነግረን ይመስለኛል ለመካከለኛውና ምስራቅ አፍሪካ ሀገራት የእግር ኳስ ሻምፒዮና ላይ በተለይ አሁን አሁን እየተሰጠ ያለውን ትኩረት በደንብ የሚነግረን ነው ትልቁ ችግር የውድድሩ ጊዜ ነው በዋናነት ይህም ምንድን ነው? ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ እንዲሁም ደግሞ በአፍሪካ እግር ኳስ ኮንፌዴሬሽንም የጊዜ ሰሌዳ ውስጥ ይሄ ውድድር የለም። ስለዚህ የእኛ ደግሞ ገና ሊጉ እየተጀመረ ነው። ስለዚህ በዚህ በሩ ክለቦችም ማይለቁ ሲናገሩ ነበረ፣ ተጫዋቾችን በተለይ ደግሞ ዋና ዋና ተጫዋቾችን። ወደ መጨረሻው ጉዳያችን እንሻገር። ግርማቸው የአርሰናሉ አጥቂ መሱት ኦዚል ከሰሞኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርገዋል። የሀገሪቱ መንግስት ቴሌቪዥን የአርሰናል ጨዋታዎችን አላስተላለፍም እስከ ማለት ደርሰዋል። ግርማቸው ማሳየ ይሆን ይሆን ይሄ ጉዳይ በትክክልም የሚፈጥረው አቧራ እንደገና ደግሞ በፖለቲካና በስፖርት መካከል ያለውን ቀን ጭን መንገድም የሚያሳየን ይመስላል። ባለፉት ወራት የቻይና መንግስት በተለያዩ ዓለም አቀፍ ተቋማትም ሆነ በትልቅ ስም ባላቸው ግለሰቦች ሲተች ቆይቷል። ዊገር የሚባሉትን የእስልምና እምነት ተከታዮችን በማጎሪያ ቦታዎች ያስቀምጣል። ከአንድ ሚሊዮን በላይ የሚሆኑ የእስልምና እምነት ተከታዮችን በማጎሪያ ቦታዎች አድርጓል በሚል ሲተች ቆይቷል። የኬንያ መንግስት ደግሞ ሽብርተኝነትን ለመከላከል ነው ያደረግኩት እያለ ነበረ። ሜሱት ኦዚል ከሲቲው ጨዋታ በፊት ትዊተር እና በኢንስታግራም ገጾቹ ላይ ግን ቅዱስ ቁራን ይቃጠላል፣ መስጊዶች እየፈረሱ ነው። የእስልምና ትምህርት ቤቶች እየተዘጉ ነው። እንዲሁም ደግሞ የሃይማኖት መሪዎች እየታሰሩ ነው በሚል ጽፎ ነበረ እና ተቃውሞንም አቅርቦ ነበር። ይሄ ደግሞ በቻይና መንግስት አልፎ ይገጠ የቻይና መንግስት እንደሚያደርገው ምንድን ነው አንተ እንዳልከው የአርሰናል ጨዋታ እንዳይተላለፍ አድርጓል። ከዛ ውጪ ደግሞ የሜሱት ኦዚልን ከቻይና የኢንተርኔት ሳይቶች በሙሉ ስሙን እንዲጠፋ ተደርጓል። አሁን ስለዚህ ቻይና ውስጥ ሜሱት ኦዚል የለም ማለት ይቻላል በኢንተርኔት በጣም አመሰግናለሁ። ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ዘጋቢ ከአዲስ አበባ

The city has a new Hey, I got so silly, so. Mm -hmm. I turn out በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ላይ መልእክታችሁን አስቀምጡልን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። ሁለት ዜሮ ሁለት 2059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችን በማቀናበል ደግሞ ሞክቢል ያቤሮ ነው። የስርጭት መሀንዲሷ ቲያን አብራን ነበረች። እናመሰግናለን። በጀመር ነው ሙዚቃ እንሰናበታችኋለን። መልካም ምሽት፣ ደህና ደሩ። cause yes <laughs> someone who Ton e radone vio e cantafano romot Radone vio e cantafano romo wita ta gi mata ta galgal sati la maura ka ka sati sadit metrbani di damila ma di